ከስብሰባው በኋላ የአውሮፓ ካውንስል ፕሬዚዳንትና የስብሰባው መሪ ፕሬዚዳንት ዶናልድ ቱስክ በሰጡት መግለጫ ጉባኤው በአጀንዳዎቹ ላይ በመወያየት የሕብረቱን አንድነት የሚያረጋግጡ ውሳኔዎችን በማሳለፍ እንደተጠናቀቀ ገልጸዋል። በኢኮኖሚው ዘርፍ ያለውን መነቃቃት ለማሳደግና ለማስቀጠል መሪዎቹ የተወያዩ መሆኑን በመግለጽ መደረግ ያለባቸውን ሲያስታውሱም መጀመሪያ በዓለም አቀፍ ደረጃ የንግድ ዝውውርን የሚገድቡ አሰራሮችን ማስወገድ ይኖርብናል። የኢኮኖሚና የንግድ አጥር ማበጀት በአውሮፓ ብቻ ሳይሆን በሌሎችም የሥራ አጥነት ችግር ሊያስከትል ይችላል። ከዚህ አንጻር በተለይ ከአሜሪካ ጋር የሚደረግ ድርድር ወሳኝነት አለው ብለዋል። ፕሬዚዳንት ዶናልድ ትራምፕ ወደ አገራቸው በሚገባው የብረትና አሉሚኒየም ማዕድን ላይ የ25ና 10 ከመቶ ግብር ጨምራለሁ ማለታቸውን ተከትሎ ውሳኔው የአውሮፓ ሕብረትን የሚመለከት እንዳይሆን ሕብረቱ ጥረት ሲያደርግ የቆየ ሲሆን ይህ ካልሆነ ግን ሕብረቱ ስለሚወስዳቸው እርምጃዎች ጉባኤው ለመነጋገር አጀንዳ ይዞ ነበር። ይሁንና ትናንት ሌሊት ፕሬዚዳንት ትራምፕ የአውሮፓ ሕብረት እስከሚቀጥለው ግንቦት ወር ድረስ ከውሳኔው ነፃ የተደረገ መሆኑን በማሳወቃቸው መሪዎቹ አሜሪካ ውሳኔውን ቋሚ እንድታደርግ በማሳሰብ ሌላ እርምጃ ከመውሰድ ተቆጥበዋል። ባለፈው ወር መጨረሻ ላይ በብሪታንያ የሶልስበሪ ከተማ በቀድሞው የሩሲያ ሰላይ ሚስተር ሰርጌ ስክሪፓልና ልጃቸው ላይ ለደረሰው የመርዝ ጥቃት ዋና ተጠያቂዋ ሩሲያ ናት በማለት ብሪታንያ መክሰሷና 23 የሩሲያ ዲፕሎማቶችን ማባረሯ የሚታወስ ሲሆን የአውሮፓ ህብረትም በሩሲያ ላይ ጠንካራ እርምጃ እንዲወስድ ስትጠይቅ ቆይታለች። ብሪታንያ ሰዎቹ የተመረዙት በሶቪየት ሰራሽ የኬሚካል ጦር መሳሪያ እንደሆነና ሊገኝ የሚችለውም በሩሲያ ብቻ በመሆኑ እንዲሁም የሩሲያ መንግስት በተቃዋሚዎቹ ላይ እንደዚህ አይነት ጥቃት የመፈጸም ልምድ ስላለው ከሩሲያ ሌላ ይህን ወንጀል የሚፈጽም አይኖርም በማለት ትከራከራለች። ሩሲያ ግን መሳሪያውን ካስወገደች እንደቆየችና ይልቁንም በሌሎች አገሮች የጦር መጋዚኖች በብሪታንያም ጭምር ሊገኝ የሚችል በመሆኑ መርዙ ከየት እንደተገኘና ጥቃቱ እንዴት እንደተፈጸመ የበለጠ ምርመራ መደረግ አለበት በማለት የቀረበባትን ክስ ታስተባብላለች። የአውሮፓ ህብረት መሪዎች ግን ብሪታንያ ያቀረበችውን የመከራከሪያ ሀሳብና መረጃ በመመርመር ጥቃቱ የተፈጸመው በሩሲያ ሳይሆን አይቀርም ከሚል ድምዳሜ በመድረስ ሩሲያን ማውገዛቸው ታውቋል። የህብረቱ መሪዎች ለደረሰው ጥቃት ሩሲያን ተጠያቂ ማድረጋቸው ከህብረቱ ለመውጣት እየተዘጋጀች ላለችው ብሪታንያ ትልቅ የዲፕሎማሲ ድጋፍ ተደርጎ ተወስዷል። የብሪታንያ ጠቅላይ ሚኒስትር ወይዘሮ ሜይ ዛሬ በሰጡት መግለጫም ጉባኤው የወሰደው አቋምና የደረሰበት ድምዳሜ ያስደሰታቸው መሆኑን ከመግለጽ አልሸሸጉም። የአውሮፓ ህብረት ለዚህ ወንጀል ተጠያቂ ልትሆን የምትችለው ሩሲያ ናት የሚለውን የብሪታንያን ድምዳሜ መቀበሉ በጣም ጥሩ ነው። ሩሲያ የፈጠረችው ስጋት ደንበር የሚያግደው አይደለም፣ እሴቶቻችንን ሁሉ ስጋት ላይ የሚጥል ነው በማለት ህብረቱ ግን ሴቶቹን ለማስጠበቅ አንድ ላይ የቆመ መሆኑን አስታውቀዋል። በተጨማሪም የአውሮፓ ህብረት በሩሲያ ላይ ያለውን ተቃውሞ ለመግለጽ በሞስኮ የህብረቱን አምባሳደር የሚጠራ መሆኑንም አስታውቋል። ሌላው የህብረቱ መሪዎች ውሳኔ ያሳለፉበትና መመሪያ የሰጡበት አብይ ጉዳይ ቀጣዩን የብሬግዚት ድርድር ሂደት የሚመለከት ነው። የሁለቱ ወገኖች ተደራዳሪዎች የብሪታንያ ከህብረቱ መውጣት ሂደት የሽግግር ጊዜ እንዲኖረውና ይህም እንደ ኤሮፓ አቆጣጠር እስከ 2020 መጨረሻ ድረስ እንዲሆን የተስማሙ ሲሆን ይህንኑ ጉባኤው አጽድቆታል። በሽግግሩ ወቅት የንግድና የሰው ዝውውር እንደነበረ የሚቀጥል ሲሆን በዚህ ወቅትም ወደ ብሪታንያ የሚገቡ የህብረቱ ዜጎች መብትና ጥቅሞቻቸው ከዚህ ቀደም እንደነበሩ የሚከበሩ ይሆናሉ። ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ